ኤስቢኤስ ሬዲዮ። ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። የቋንቋ ችሎታ ማነስ፣ የባህል ልዩነቶች፣ ከቤተሰብና ጓደኛ መነጠል ለበርካታ ጥገኝነት ጠያቂዎችና ስደተኞች ለብቸኝነት መዳረግ በዋነኛ አስባብነት ይጠቀሳሉ ሲድኒና ሜልበርን ውስጥ መጤዎች አዲስ በሰፈሩበት አገር የማኅበረሰቡ አካል ሆነው እንዲሰማቸው የተለያዩ ፕሮግራሞችና ተነሳሽነትን ያካተቱ መርሃ ግብሮች አሉ ፓራማታ ብሉ ማውንቴንስ ማልኒና ቦንዳይን አካትቶ መጤዎች ብቸኝነት እንዳይሰማቸው ከሚያደርጉት ድርጅቶች ውስጥ ዌልካም ቱ ሲድኒ ነው። የድርጅቱ የፕሮግራም አስተባባሪ የሆኑት ፓውላ ቤን ዴቪድ ከሶሪያ፣ ኢራን፣ ኢራቅና ሪፐብሊክ ኮንጎ የተሰባሰቡ ስልሳ ያህል አዲስ መጤዎችን የማኅበረሰብ አካልነት እንዲሰማቸው ጥረት እያደረጉ ነው። ፓውላ ራሳቸው በውጭ አገር ለአመታት የብቸኝነት ስሜት ተጠቅተው ቆይተዋል። ለእኔ ቁልፍ ነጥብ የነበረው የአገሬው ሰው የሆነ ጓደኛ ማፍራት ነበር። ያን ለማድረግም ሁለት ዓመታት ያህል ፈጅቶብኛል። የአገሬው የሆነ ሰው እስከማገኝ ድረስ የማኅበረሰቡ አካል ይሆንኩ ሆኖ አይሰማኝም ነበር ብለዋል። በፓውላ ፕሮጀክት ውስጥ ከታቀፉት መካከል አንዱ ከኮንጎ ሪፐብሊክ የመጣው ጆናታን ነው። ምኞትና ተስፋውም የሙዚቃ ባለሙያ መሆን ነው። ከሶሪያ የመጣው ሀቢብ በበኩሉ በቋንቋ እጥረት ሳቢያ ከሌሎች አውስትራሊያውያን ጋር ተዋህዶ የአውስትራሊያውያን አኗኗር ዘይቤን ለመከተል ታወኮ እንደነበር ሲገልጥ በጣሙን አዋኪ ነው። አዲስ አገር፣ አዲስ ባህል፣ አዲስ ቋንቋ፣ አዲስ ሕዝብ፣ ሁሉም ነገር አዲስ ነው። እናም አስቸጋሪ ነው። እንዲህ ያሉ ተሳትፎዎች ከሰዎች ጋር ያገናኛሉ በአዲስ አገር ኑሮን ለመምራት በጣሙን አስፈላጊው ነገር ገንዘብ ነው እል ነበር ይሁንና አሁን በጣሙን አስፈላጊው ነገር ግና ከውስጣዊ የስሜት ሁከት ትድግናን ማግኘት ነው ብሏል ሀቢብ መሐንዲስ ሲሆን ስደተኛ መሐንዲሶች ዲግሪዎቻቸው አውስትራሊያ ውስጥ ዕውቅና እንዲያገኙ እያገዘ ነው ሌላው አዲስ መጤ ናሲም ሲሆን ወደ አውስትራሊያ የዘለቀው በዚህ ዓመት መጀመሪያ ላይ ነው። ከአውስትሬሊያ ባህሎች ጋር ራሱን ማዋደድ ቢሻም የእንግሊዝኛ ቋንቋ በተለይም የአውስትሬሊያን የእንግሊዝኛ ዘይቤ ያቀልጥፎ ለመናገር ይቸገራል። አውስትሬሊያ ውስጥ ከሕዝቡ ጋር ተግባብቶና የማኅበረሰቡ አካል ሆኖ ለመኖር ቋንቋን ማወቅ፣ የቃላት አጠቃቀማቸውን መረዳት፣ ከእነሱ ጋር ተቀላቅሎ አብሮ መብላት፣ መጠጣትና መጫወት ያስፈልጋል ባይ ነው። ቪክቶሪያ ውስጥም እንዲሁ የጎልማሳ መጤዎች እንግሊዝኛ ትምህርት ቤት በበኩሉ ወጣት ስደተኞችን፣ እናቶችንና ሕፃናትን ከሌሎች እናቶች ጋር በማገናኘቱና የስፖርት ዝግጅቶች ላይ በማሳሰፍ ረገድ ይረዳል። የድርጅቱ የሕዝብ ግንኙነት ሥራ አስኪያጅ የሆኑት ሎሪ ኖዌል በተለይም ስፖርት አዲስ መጤዎችን በማቀራረቡ ረገድ በጣሙን ተቀባይነት እንዳለው ይጠቁማሉ። ያም አውስትሬልያ ውስጥ ለተሳካ ኑሮ ምስረታ ያግዛል ብለው ያምናሉ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ ሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ። ተል አስ ዎት ዩ ቲንክ ላይክ አስ ኦን ፌስቡክ ኦር ፎሎው አስ ኦን ትዊተር።